መኪናውን ለአቶ ከበደ መቼ ሰጣችሁት? ትናንት ሰጠ ነው። ምስተውን አዲስ አበባ መች አደረሷት? ዛሬ አደረስኳት። አስተማሪዎቹን የት አገር አዩዋቸው? አሜሪካ ውስጥ አየኋቸው? የኔን መጽሐፍ ማን ወሰደው? አቶ ዮሐንስ ወሰደው። ለአስተማሪዋ መኪና ማን ሰጣት? አባትና እናቷ ሰጧት። የኔን ቤት ማን አሳየው? ተማሪዎች አሳዩኝ። አገርህን ማን አወቀው? አስተማሪዎች አወቁት። የአስተማሪዋን መኪና ማን ፈለገው? አስተማሪዎች ፈለጉት። አቶ ለማንና አቶ ከበደን ወደ ትምህርት ቤቱ መቼ ጠራችኋቸው? ዛሬ ከሰዓት በኋላ ጠራናቸው። ለአስተማሪው ገንዘቡን መቼ ከፈላችሁት? ከሰዓት በኋላ ከፈል ነው። እዚህ ማንን ጠበቃችሁ? አቶ ከበደን ጠበቅ ነው። ቤቱን መቼ ሰራችሁት? ትናንት ሠራ ነው። መጽሐፉን መቼ ሰጣችሁት? ዛሬ ከሰዓት በፊት ሰጠነው። አስተማሪዎቹንና ተማሪዎቹን የት ተገናኛችኋቸው? ጊዮን ሆቴል ተገናኘናቸው። ተማሪዎቹን መቼ ጠራችኋቸው? ትናንት ከሰዓት በኋላ ጠራናቸው። የአቶ ከበድን ቡና ማን ጠጣው? ተማሪዋ ጠጣችው። የአቶ ከበድን መኪና የት ወሰዳችሁት? ወደ አሜሪካ ወሰድነው። መኪናውን ማን ወሰደው? አቶ ለማ ወሰደው። መጽሐፉን የት አደረሱት? ትምህርት ቤት አደረስኩት። መኪናውን ማን ዘጋው? የአቶ ከበደ ሚስት ዘጋችሁ። ትምህርት ቤቱን ማን ዞረው? አስተማሪዎች ዞሩት። መጽሐፉን ለማን ሰጠሽው? ለተማሪው ሰጠሁት። አቶ ለማ ወደ ትምህርት ቤት መቼ ይሄዳል? ነገ በአምስት ሰዓት ይሄዳል። ቁርስ መቼ ትበላለህ? ጧት ትበላለሁ። ዛሬ የት ትሄዳላችሁ? ወደ አዲስ ከተማ እንሄዳለን። ወደ ትምህርት ቤት ማን መጣ? የአቶ ለማ አባት መጡ? ቁርስ ምን ትበላለህ? ጥብስ፣ እንቁላል ከቅቤና ዳቦ እበላለሁ። ለቁርስ ምን ትጠጣለህ? ወተትና የብርቱካን ጭማቂ ጠጣለሁ። ቁርሳችሁን የት ትበላላችሁ? የቤታችን ውስጥ እንበላለን። ዛሬ ትምህርቱን ማን ያጠናል? የእኔ ወንድም ያጠናል። ጧት ጠዋት የት ትሄዳላችሁ? ወደ ትምህርት ቤት እንሄዳለን። ስንት አጎቶች አሉዎት? አስር አጎቶች አሉኝ። ትምህርት ቤቱን ማን አሳየህ? እናቴ፣ አሳየችኝ። አቶ ከበደ ስንት መኪናዎች ነበሩት? ሶስት መኪናዎች ነበሩት። ዛሬ በሁለት ሰዓት አገኝሻለሁ። አዎ፣ ያገኙኛል። መጽሐፉን ለከበደ መቼ ትሰጡታላችሁ? ነገ እንሰጠዋለን። ገንዘበውን ለማን ይሰጡታል? ለሚስቴ እሰጣታለሁ። ምስትህን የት ታያታለህ? በትምህርት ቤት ውስጥ አያታለሁ። መጽሐፍሽን የት ትወስጅዋለሽ? ወደ ቤቴ ወስደዋለሁ። አዲስ መኪና ማን ይሰጥሻል? አባቴ ይሰጠኛል። የእኔን መኪና ማን ይፈልገዋል? እኔ እፈልገዋለሁ። ወደ ትምህርት ቤት ማን ይጠራሃል? አስተማሪዬ ይጠራኛል። ገንዘቡን የት ትከፍሉታላችሁ? እዚህ እንከፍለዋለን። አዲስ አበባን ማን አየው? አቶ ከበደና አባቱ አዩት። አቶ ከበደን ወደ አዲስ ከተማ ማን አደረሰው? ወንድሞ አደረሰው። አድራሻሽን ማን አወቀው? እኔ አወቅሁት። መጽሐፌን የት አገኘሽው? አንተ ቤት ውስጥ አገኘሁት። አቶ ለማን መች ይገናኙታል? አሁን እገናኘዋለሁ። የት አገኛችኋለሁ? አዲስ ከተማ ውስጥ ታገኝናለሽ። መች ትነግራት አለህ? ዛሬ እነግራት አለሁ። አስተማሪውን ማን ይፈልገዋል? አቶ ከበደ ይፈልገዋል። ከበደን የት ታገኘዋለሽ? ትምህርት ቤት ውስጥ አገኘዋለሁ። አስተማሪዋን ምን ጠየቃችኋት? ስለ አዲስ አበባ ጠየቅናት። መኪናውን ማን ዘጋው? አቶ ለማ ዘጋው። እዚህ ማን ይጠብቀሃል? ለማ ይጠብቀኛል። ቤቱን መች ትሰሩታላችሁ? ነገ እንሰራዋለን አስተማሪዋን የት ታዩት አላችሁ አዲስ አበባ ውስጥ እናያታለን መኪናውን መቼ ትሰጡኛላችሁ ነገ ከሰዓት በኋላ እንሰጥሃለን ተማሪዎቹን ወደ ትምህርት ቤት መቼ ትጠሯቸዋላችሁ ነገ እንጠራቸዋ አለን። ቡና የት ትጠጣላችሁ? እዚህ እንጠጣለን። መኪናውን ማን ይዘጋዋል? ተማሪው ይዘጋዋል? ከተማውን ማን ይዞረዋል? አስተማሪዎች ይዞሩታል። መኪና ማን ይሰጥሃል? አባቴ ይሰጠኛል። አስተማሪውን ማን ያመሰግነዋል? እኔ አመሰግነዋለሁ። አቶ ከበደ ስንት መኪናዎች ይሰጥሃል? ሁለት መኪናዎች ይሰጠኛል። በስንት ሰዓት ተነሳችሁ? በሦስት ሰዓት ተነሳን። ዳቦ በቅቤ መቼ በሉ? ትናንት በላሁ። ካልጋችሁ በስንት ሰዓት ትነሳላችሁ? በሁለት ሰዓት ተኩል እንነሳለን። ነገ ምን ያደርጋሉ? ወደ ከተማ እሄዳለሁ። መኪናውን እዚህ ማን አደረሰው? አስተማሪዎች አደረሱት። ለትምህርት የት መሄድ ትፈልጋላችሁ? ወደ አሜሪካ መሄድ እንፈልጋለን። ወደ ቤታችሁ ማንን መጥራት ትፈልጋላችሁ? የአቶ ዮሐንስን እናት መጥራት እንፈልጋለን።